ጅቡቲ ውስጥ የሙቀት መጨመርና የሮሞዳን ጾም መጀመሩን ተከትሎ ጅቡታውያን በሕገ ወጥ መንገድ ወደ ኢትዮጵያ እንዳይገቡም በመግቢያ ኬላዎች አካባቢ ጥብቅ ቁጥጥር ይደረጋል ተብሏል። መስፍን አራጌ የክልሉን የጤና ቢሮ ኃላፊ ዶክተር ፈረጀ ቢረሳን አነጋግሯል። አንድ ሚሊዮን የማይሞላ ህዝብ ያላት ጎረቤት ሀገር ጅቡቲ እስከ ትናንት ባለው የጆን ሆፕኪንስ መረጃ 1035 ዜጎቿ በኮሮና ቫይረስ ተይዘውባታል። ትንሿ የአፍሪካ ቀንድ ሀገር ጅቡቲ ለኢትዮጵያ ትልቅ ስጋት ልትሆን ትችላለች የሚል ፍርሃት ያደረባቸው ዜጎች ታዲያ ደጋግሞ የሚያነሱት በድንበር በኩል ያለውን የሰውና የትራንስፖርት እንቅስቃሴ ነው። በአሳሳቢው እንቅስቃሴ ሀሳብ ውስጥ የገባው የአፋር ክልልም እንቅስቃሴው መላ እንዲዘይድለት የጅቡቲ መንግሥት ባለስልጣናትን እስከ መጠየቅ ደርሰው ነበር። ጥያቄው ምላሽ ሳያገኝ ጅቡቲ በሺህ የሚቆጠሩ ዜጎቿ በቫይረሱ መያዛቸው ተረጋገጠ። የአፋር ብሔራዊ ክልል ጤና ቢሮ ኃላፊ ዶክተር ፈረጅ ረቢሳ ከአሜሪካ ድምጽ ሬዲዮ ጋር የአፍታ ቆይታ በስልክ አድርገው ነበር። ልክ ጋላፊ እኛ ኬላ፣ እነሱ ደግሞ የራሳቸው ኬላ አላቸው እና ከማናጀሩ ጋር አውርተን ነበረ። ከኢትዮጵያ የሚመጡትን ተጓዦች ማለት ነው፣ ወደ ጅቡት የሚገቡት ስክሪን ብታደረጉ፣ ከእናንተ ወደ እኛ የሚመጡት ደግሞ እኛ ስክሪን እናደርጋለን። እንዲሁ መረጃ እንድንቀባበል ተባብለን አንዴ አውርተን ነበረን። ከጤና ሚኒስትራችን ጋር አውርተን መልስ እንሰጣቸዋለን ብለውን በመሀል ጅቡቲም ቫይረሱ እንደተከሰተ ተነገረ። እንዲሁም ከኢትዮጵያ በበለጠ ስርጭቱ እየባሰ ሄዶ ለእኛ ትልቅ ስጋት ሆነ ማለት ነው። በቀን ከአንድ ሺ ስድስት መቶ እስከ ሁለት ሺ አንድ መቶ ከባድ የጭነት ተሽከርካሪዎች ከጅቡቲ ወደ አፋር እንደሚገቡ ይገመታል። ተገማች ባልሆነ ሰዓትና ቦታ ከጅቡቲ ወደ ኢትዮጵያ በአፋር በኩል ተገደው የሚገቡ ዜጎች ጉዳይ ሲታከልበት ደግሞ ችግሩን ለመፍታት የሚደረገውንም ጥረት ውስብስብ ያደርገዋል። እናም የክልሉ መንግስት በድንበሮች አካባቢ በሚደረጉ እንቅስቃሴዎች ላይ እገዳን ጨምሮ ጥብቅ ቁጥጥር ከጀመረ ቀናት ተቆጠ በድንበር የሚመጡ ሰዎች ዜጎቻችን ናቸው። ከመለሱ የምንላቸው ሰዎች አይደሉም። በአስገዳኝ ሁኔታ የሚገቡ ናቸው፣ መቀበል አለብን። የወረዳ ካቢኔው አመራሩ ላይ ትልቅ ተጽዕኖ ፈጥረዋል። በየትኛውም ሰዓት ስለሚመጡ እዚ አካባቢ ያለ የጸጥታ አካል ላይ ተጽዕኖ ፈጥረዋል። ጤና ባለሙያዎች ይህን ስራ ለሚሰሩት ላይ በጣም ትልቅ ተጽዕኖ አለ። ስለዚህ ይህንን ሁሉ በተደጋጋሚ በነበረን ውይይትና የክልሉ አብይ ግብረ ኃይል በክቡር ፕሬዚዳንት የሚመራው ላይ እናነሳው ነበረና አሁን ጥሩ ነገር አስቸኳይ ጊዜ አዋጁ ከተጠራ በኋላ ሄደ ከክቡር ፕሬዚዳንት ጋር በሁለቱም ወረዳዎች ያሉ ድንበሮችን ጎብኝተና በአፋንቦና በኤሊዳህ ክቡር ፕሬዚዳንት ሀጂ አወል እዛ የሰጡት መመሪያ ምንድን ነው? በምንም መልኩ የእኛ ዜጎች ለንግድም ለምናም ብሎ እነዚህ ድንበሮች ላይ እንዳይወጡ፣ ተመሳሳይም ከጅቡቲ እንዳይገቡ የማገድ ጥብቅ መመሪያ ተሰጥቷል። ከዛ ውጪ በአስገዳጅ የሚመጡ ሰዎች ግን የሚያስፈልጋቸው የምግብም የሕክምናውም ጸጥታ ስራዎች የሚሰሩ አካላትም ጭምር ራሳቸው ፕሮቴክትድ ሆኖ ስራዎች እንዲያሰሩ ባለፈው ሳምንት ይህን አቅጣጫ ተሰጥቶ አሁን በሚፈለገው መንገድ ነው እየሄደ ያለውና ስለዚህ አሁን መስመሩ እየያዘ ነው። ድንበሩ ካልሆነ በስተቀር እንወጣ አይኖርም። ባህላዊ የአፋር የመረጃ ልውጥ ስርዓት ዳጉ በተለይ የቁጥጥር ስርዓቱን በማገዝ አስተዋጽኦ እያበረከተ ነው ተብሎለታል። በመረጃ ልውጡ ከጅቡቲ ወደ አፋር የገቡ ሰዎችን በመጠቆም ወደ ለይቶ ማቆያ እንዲወሰዱ ተደርጓል። አሁን ሎጊያ ላይ እንደዛ የተያዙ ሰዎች አሉ። አዳር ላይ ሊውሃ የሚባለው ላይ እንደዚሁም ሌሎች ከጅቡቲ ገብተዋል ተብሎ በዚህ ላቸው የተያዙ ሰዎች አሉ። አሁን አሁን ደግሞ ጅቡቲ ውስጥ ከሙቀቱ መጨመርና ከረመዳን ጾም መጀመር ጋር ተያይዞ ጅቡታውያን ወደ ኢትዮጵያ የመግባት አዝማሚያ እያሳዩ ነው። ይህ ለዘመናት የተለመደ ድርጊት በዚህ የወረርሽኝ ወቅት ማስቀጠል ግን አደጋው እየከፋ እንደሚሆን ዶክተር ፈረጅ ያሳስባሉ። የበለጠ አሳሳቢ የሚያደርገው ግን ጥቂት የከባድ መኪና አሽከርካሪዎች የድርጊቱ ተባባሪ መሆናቸው ነው። ረመዳን ነው፣ ሙቀት ነው፣ ኖርማ ወደ ኢትዮጵያ ይመጡና በብዛት ወደ ወሎ፣ ወደ አዲስ አበባ አፋር ነው ባለፉት ጅቡቲ ያኖች ኖርማል በባህሉም ማለት አሁን ምንድን ነው ያየነው ነገር እዛ ልክ ወደዚህ ሊገቡ ሲፈልጉ ከባባድ መኪኖችን የመጠቀም አሁን ጋቢና ላይ ሹፌሮች ስድስት አምስት ሰው ይዘው መምጣትና ቦርደር አካባቢ ትኔ ማድረግ ሁኔታ የተያዙ ሹፌሮች አሉ። ሁለት ሹፌር ከነረዳቶቻቸው እንደዛ ሲያደርጉ አይተ እነሱን አስራ አራት ቀን የአስገዳጅ ማቆያ ስናስገባቸው ሌሎቹ ሹፌሮች አላርት ሆነው አሁን አንን ነገር አስቀርተዋል። ሌላኛው የኮሮና ቫይረስ በጅቡቲ በጣም ርጭቱ እየበዛ ስለሆነ ወደብ ጭነው ሲመጡ መኪኖች፣ እቃዎች ምክኪ ስለሚኖር ባለፈው ሳምንት እዛ ላሉ ባለሙያዎች ስልጠና ሰጠን። ከጉምሩክ አመራሮች ጋር ተነጋግረን ሁሉም መኪኖች ጋላች ሲገቡ የኬሚካል ርጭት እየተደረገላቸው ነው። ክልሉ በድንበር አካባቢ የሚገቡ ሰዎችን አንድ መቶ ኪሎ ሜትር ርቀት ላይ ወደሚገኘውና ለለይቶ ማቆያነት ወደ ተመረጠው ሰመራ ዩኒቨርሲቲ በማጓጓዝ በለይቶ ማቆያ ውስጥ እንዲቆዩ ያደርጋል። አሁን ግን አሰራሩን የሚያቀልና የሰላም ሚኒስቴር የተካተተበት ግብረ ኃይል እንደተቋቋ ቢሮ ኃላፊው በማብራሪያቸው ላይ አክለው ጠቅሰዋል። ሰላም ሚኒስቴር የሚመራው ከሁሉም ሚኒስትሮች የተውጣጣ ግብረ ኃይል ተቋቁመዋል። ድንበር ላይ የሚሰሩ ስራዎችን የሚያስተባብር ማለት ነው። እነሱ ያዘጋጁት ፕሮቶኮል ደርሶን እኛም እንደ ክልል በሰላምና ጸጥታ ቢሮ አስተባባሪነት እንደ ክልል አንድ ግብረ ኃይል አቋቁመናል። ከመከላከያ፣ ከፌዴራል ፖሊስ፣ ከጤና ቢሮ፣ ከሰራተኛና ማህበራዊ እንደዚሁ ከደህንነትና ከኢሚግሬሽን የተውጣጣ አንድ ግብረ ኃይል አቋቁመን እነሱ ያወጡትን ፕሮቶኮል ወደ እቅድ ቀይረን ወደ ስራ እንገባ ማለት ነው። የዚህ ግብረ ኃይል ዋናው ተግባር አንደኛ እነዚህ ከዓለም አቀፍ ድንበሮች ላይ መግቢያዎቹ ላይ ለይቶ እዛ ኳራንታይን ሳይት ያዘጋጃል። እዛ ገና ወደ ኢትዮጵያ ከመግባታቸው በፊት አስፈላጊው ምርመራ ተደርጎላቸው ይገባሉ። አስራ አራት ቀናቸው ሲጨርሱም ከመርምሮ ከቫይረሱ ነጻ ከሆኑ ወደ የክልላቸው መላክ፣ ከተገኘባቸው ግን እዚህ ለትሪትመንት ሴንተር ብለን ያዘጋጀነው ሆስፒታል ስላለ አስገብተን አስፈ አስፈላጊውን ክትትል ለማድረግ ነው። በመጀመሪያው ዙር ከጅቡቲ ወደ አፋር ክልል የገቡትና በለይቶ ማቆያ ውስጥ የቆዩት አንድ መቶ ሁለት ሰዎች በተደረገላቸው የላቦራቶሪ ምርመራ ሁሉም ከቫይረሱ ነጻ መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ